ተጠባባቢዎች ሁኔታውን በአርምሞን እየተከታተሉት ሲሆን ተቃዋሚ የፖለቲካ ፓርቲዎችም የወታደሩን እርምጃ ባይቃወሙም ህገ መንግስቱ ሊከበርና በአስቸኳይ የሽግግር መንግስት ሊቋቋም እንደሚገባው መጠየቃቸው ተገልጿል። ከምክትል ፕሬዚዳንትነታቸው ተባረው በደቡብ አፍሪካ የነበሩት ሚስተር ኤመርሶን ማንጋገዋ ተመልሰው በአገራቸው እንደሚገኙና ከጦሩ ጋርም ግንኙነት እንዳላቸው ዘገባዎች ይፋ አድርገዋል። የአፍሪካ ህብረት ሁኔታው መፈንቅለ መንግስት የሚመስል መሆኑን ከመግለጽ ውጭ እስካሁን የሰጠው መግለጫ የለም። የደቡባዊ የአፍሪካ አህጉር የልማት ተራድኦ ድርጅት ሳዴክ አባል አገሮች ግን ዛሬ በቦትስዋና ተሰብስበው በሁኔታው ላይ መክረዋል። ቀድሞ የዚምባብዌ ቅኝ ገዥ የነበረችውና ፕሬዚዳንት ሙጋቤን አምርራ ትጠላለች የምትባለው ብሪታንያ ሁኔታው ስልጣንን ከአንድ አምባገነን ወደ ሌላ አምባገነን የሚያሸጋግር እንዳይሆን በማሳሰብ ነፃና ፍትሃዊ ምርጫ የሚካሄድበት ምህዳር እንዲፈጠር የምትፈልግ መሆኑን የውጭ ጉዳይ ሚኒስትሩ ሚስተር ቦሪስ ጆንሰን ትናንት ለፓርላማቸው በሰጡት መግለጫ አስታውቀዋል። የአውሮፓ ህብረትም በበኩሉ ሁኔታውን በቅርበትና በጥንቃቄ እየተከታተለው መሆኑን ቃል አቀባይ ወይዘሪት ካትሪን ሬይ ትናንት በሰጡት መግለጫ ገልጸዋል። የአውሮፓ ህብረት የዚምባብዌ ጉዳይ ያሳስበዋል እየሆነ ያለው የዜጎችን መብትና ህገ መንግስቱን የማይጥስ መሆኑን በቅርበት እየተከታተልን ነው። ሁሉም የሚመለከታቸው ክፍሎች ከፍጥጫ ይልቅ ወደ ውይይትና ድርድር በመምጣት ለችግሩ ሰላማዊ መፍትሄ ይፈልጉ ዘንድም ህብረቱ ጥሪ ያቀርባል። አሁን የተፈጠረው የዚምባብዌ የፖለቲካ ቀውስ የ93 ዓመቱን የዚምባብዌን የነፃነት ተዋጊና የ37 ዓመት ፕሬዚዳንት ሚስተር ሮበርት ሙጋቤን ለመተካት በፓርቲው ውስጥ እየተካሄደ ያለው የውስጥ ትግል የፈጠረው እንደሆነ ብዙዎች ይስማማሉ። ፕሬዚዳንቱን ይተካሉ የተባሉትን የፓርቲውን ነባር ባለስልጣን ሚስተር ማናን ጋጋዋን ቀዳማዊ እመቤት ግሬስ ሙጋቤ ገፍተው በማባረር ስልጣኑን ለራሳቸው አመቻችተዋል በመባል የሚወቀሱ ሲሆን የጦር ኃይሉን ጣልቃ ገብነት ያመጣው ይህ ሁኔታ ሳይሆን እንዳልቀረ ነው የሚታመነው። ሚስተር ማናንጋገዋ በፓርቲውና በተለይም በጦሩ ዘንድ ድጋፍ እንዳላቸው የሚነገር ሲሆን ወይዘሮ ግሬስ ግን ከፓርቲው ወጣቶችና ሴቶች ክንፎች በስተቀር ብዙም ድጋፍ እንደሌላቸው ነው የሚገለጸው። የገዢው ፓርቲ የወጣቶች ክንፍ ቀደም ሲል የጦሩን እርምጃ አውግዞ የነበር ቢሆንም ዘግቶ ግን ይቅርታ በመጠየቅ ከመፈንቅለ መንግስት መሰሉ የጦሩ እንቅስቃሴ ጋር የተቀየጠ መሆኑን አስታውቋል። በጆሃንስበርግ ዩኒቨርሲቲ ፕሮፌሰር የሆኑት ሚስተር ዴቪድ ሙር የዝምባብዌው ችግር በገዢ ፓርቲው ውስጥ እየተካሄደ ያለው ትግል የወለደው እንደሆነ ነው የሚናገሩት። ወይዘሮ ግሬስ ሙጋቤ ራሳቸውን በፍጥነት አስተምረዋል፣ ግን በበቂ ሁኔታ ያስተማሩ አይመስሉም። ምክንያቱም ስሜታዊነት ይታይባቸዋል፣ አንዳንዴም ይሳደባሉ። ሁኔታ በ2014 ዓ ም ከስልጣናቸው በተባረሩት የያኔው ምክትል ፕሬዚዳንት ላይ ተስተውሏል። አሁን በተባረሩት ግን ደግሞ ተመልሰዋል በሚባሉት ምክትል ፕሬዚዳንት ላይ የታየውም ከወይዘሮ ግሬስ ጸባይና ፍላጎት ጋር የተያያዘ ነው። ስለዚህ ሁኔታው የተለያዩ አንጃዎች ግብ ግብ የገጠሙበት አስቸጋሪ ሁኔታ ነው በማለት ይህ የአንጃዎች ትግል አገሪቱን ወዴት ሊመራት እንደሚችል ግን ግልጽ እንዳልሆነ አስታውቀዋል። ከዚምባብዌ የተገኙ መረጃዎች ግን ምክትል ፕሬዚዳንት ኢመርሶን ማንጋገዋ ከወታደሩና የተቃዋሚዎች የተውጣጣ የሽግግር መንግስት የሚመሰረትበትን ሁኔታ እያመቻቹ እንደሆነ ይጠቁማሉ በህክምና ውጭ ሀገር የነበሩት የተቃዋሚ ፓርቲ መሪው ሚስተር ሞርጋን ቻቫንግራይ ወደ አገር መመለሳቸውን ከዚሁ የሽግግር መንግስት የመመስረት ሀሳብ ጋር ታዛቢዎች አዛምደውታል ለዚህ ሂደት ሰላማዊነትና ህጋዊነት ግን የፕሬዝዳንቱ ፈቃደኝነት አስፈላጊ ነው ጥያቄው ፕሬዝዳንቱ ለዚህ ሀሳብ እጅ ይሰጣሉ የሚለው ነው እስካሁን ፕሬዝዳንቱ ለአደራዳሪ ሽማግሌዎች የዚች ሀገር ፕሬዝዳንት አሁንም እኔ ነኝ በማለት በር እንዳልከፈቱ ነው የሚነገረው። ይሁን እንጂ እንደ ብዙዎች እምነት ከእንግዲህ ፕሬዝዳንት ሙጋቤ ብዙ አማራጭ አይኖራቸውም። በመሆኑም ለራሳቸውና ቤተሰባቸው ደህንነት በክብር ስልጣናቸውን በማስረከብ የጡረታ ጊዜያቸውን በሰላም ይገፉ ዘንድ ወዳጆቻቸው ሁሉ ያግባቧቸዋል። እሳቸውም ይቀበላሉ ነው የሚባለው። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።